ጥያቄ አንድ። የነቢያችን ሙሐመድ ሰለ ላሁ ዐለይሂ ወሰለም የዘር ሐረግን ጥቀስ። መልስ፦ እሳቸው ነቢዩ ሰለ ላሁ ዐለይሂ ወሰለም ስማቸው ሙሐመድ ቢን ዐብድላህ ቢን ዐብዱልሙጠሊብ ቢን ሃሺም ነው። ሃሺም ከቁረይሾች ዘሮች መካከል አንዱ ነው። ቁረይሾችም ከዓረብ ዝርያዎች መካከል አንዱ ናቸው። ዓረቦች ደግሞ የኢስማዒል ዘር ሲሆኑ ኢስማዒል ደግሞ የኢብራሂም ዘር ናቸው። በኢብራሂምም በነቢያችንም ላይ የአላህ ሰለዋትና ሰላም ይስፈንባቸው።